ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችው ስርጭት ጀመረ። እሑድ ናሐሴ 28 2009 ዓ ም እኔ በምሳሌ ተማሪ ቤት አልሄድኩም። ቋንቋ ትንሽ ስናገር ነበር በልጅነቴ ስለተማርኩ። ብዙዎቻችን እኮ የኛ እድል አላገኘንም። ከእኛ በኋላ የመጣው ነው ዩኒቨርሲቲ ምናምን አን ሄደ። ከአምባሳደር እምሩ ዘለቀ ጋር የጀመርነው ጨዋታ ይቀጥላል። የቡና ታሪክም አለን በምሽቱ ዝግጅታችን በእኛ እነት ሁሉም የኢትዮጵያ ቡና ከፍተኛ ጥራት ያለው ነው። በጥሩ ሁኔታ ተዘጋጅቶ ለገበያ ቀረበ። ተለያይነቱም ከፍተኛ በመሆኑ ለብዙ አይነት ተጠቃሚ ቢቀርብ ደግሞ በደንብ እናስታውቅ ብዙ ሊጠራች ለማትሉ። የደን ሳይንቲስትና የቡና ተመራማሪው ዶክተር ታደሰ ወልደ ማርያም ናቸው። የምሽቱን ዝግጅት ይዤላችሁ አብሬያችሁ የማመሸው ሰሎሞን አባተነኝ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ። ለምሽቱ ዜናዎች ሄኖክ ሰማእግዜር ነኝ። የኬንያው የተቃዋሚ ፕሬዚዳንታዊ እጩ ተወዳዳሪ ራይላ ኦዲንጋ ፓርቲያቸው ሥልጣን የመጋራት ፍላጎት እንደሌለው አስታወቁ። የኬንያ ጠቅላይ ፍርድ ቤት በያዝን ወር መግቢያ የተካሄደውን የአገሪቱን የፕሬዚዳንታዊ ምርጫ እክል የበዛበት ነው ሲል ውድቅ ማድረጉ ይታወሳል። ዛሬ እሁድ በቤተ ክርስቲያን ጸሎት ሥነ ሥርዓት ላይ የተናገሩት ኦዲንጋ ጥቅስ አጭበርባሪ ካሏቸው ሀገሪቱን ከሚመሩ ቡድኖች ጋር ስልጣን የመጋራት ፍላጎት እንደሌላቸው አስረድተዋል። ምርጫውን ማሸነፋቸው ታውጆ የነበረው በስልጣን ላይ ያሉት ፕሬዚዳንት ኡሁሩ ኬንያታ የሚመሩት ጁብሊ ፓርቲ ስልጣን የመጋራት ስምምነት እንደማይፈልግ በትናንትና ሁለት ተናግረው ነበር። ኬንያታ የጠቅላይ ፍርድ ቤቱን ዳኞች ውሳኔ እንደሚያከብሩ ቢገልጹም ሁኔታውን ግን በይፋ ሲቃወሙትና ሲተቹት ተሰምቷል። የፍርድ ቤት ዳኞቹን ለመሆኑ በሕዝብ ተመርጣችኋል ሲሉ ያሰሙት ንግግር ፍርድ ቤትን እንደ ማንጓጠጥ ይቆጠራል ሲሉ የጠቅላይ ፍርድ ቤት ዳኞች የተቋማቸውን ነጻነት ፕሬዚዳንቱ ጥሰዋል ሲሉ ሮሮ ያሰሙበት ሆኗል። በኬንያ ህገ መንግሥት እንደተቀመጠው በ60 ቀናት ውስጥ አዲስ የፕሬዚዳንታዊ ምርጫ ይካሄዳል ተብሎ ይጠበቃል። ዝናብ አዘል አውሎ ንፋስ ክፉኛ የመታት የደቡባዊ አሜሪካ የቴክሳስ ግዛት ሂውስተን ከተማ አካባቢ ለሰዎች አደገኛ የሆኑ የኢንዱስትሪ ኬሚካሎች የሚገኙባቸው አስራ ሶስት ቦታዎች በጎርፍ መጥለቅለቃቸውን የዩናይትድ ስቴትስ የአካባቢ ጥበቃ ባለሥልጣን ኢፒኤ አስታወቀ። ጎርፉ በአካባቢው የሚኖረው የጤናም ሆነ ሌሎች ጠንቆች ምን ያህል እንደሆነ እስካሁን ከኢፒኤ የተሰጠ መረጃ የለም። ሆኖም እነዚህ ጠንከኛ ኬሚካሎች በከተማዋ ጎርፍና የሽንት ቤት ፍሳሽ ውሃ ተቀላቅለው ከፈጠሩት መበከል ጋር ተያይዞ ከባድ ስጋት ፈጥረዋል። ሃሪኬን ሃርቪ በሚል ስም የሚጠራው አውሎ ንፋስ በሂውስተን ከተማ ያደረሰውን ጉዳት በመገምገም ላይ ሲሆን፣ ከፎክስ ቴሌቪዥን ጣቢያ ጋር ቃለ መጠይቅ ያደረጉት የቴክሳስ አገረ ገዢ ክሬግ አበት የውድመቱ ግምት እስከ 180 ቢሊዮን ዶላርስ ሊጠጋ ይችላል ብለዋል። አስቀድሞ የሃርቪ የንብረት ኪሳራ ከ8 ቢሊዮን ዶላርስ ያነሰ እንደሚሆን ቢገመትም አዲሱ የአገረ ገዢው ግምት ግን በ20 እጥፍ ከፍ ያለ ሆኗል። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት የዩናይትድ ስቴትስ ኮንግረስ የሰባት ነጥብ ስምንት አምስት ቢሊዮን ዶላርስ የመልሶ ማቋቋሚያ ገንዘብ እንዲመድብ መጠየቃቸው ይታወሳል። ሰሜን ኮሪያ በአይነቱ ግዙፍ የሆነውን ተምዘግዛጊ ፈንጂ ሙከራ ማድረጓን ዩናይትድ ስቴትስ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አወገዙ። በሁለት የትዊተር መልእክቶች ሰሜን ኮሪያ ጥቅስ ከቁጥጥር የወጣችና ለዩናይትድ ስቴትስ አደገኛና ጠባጫሪ አገር ናት ብለዋታል። ሁኔታውን ለማርገብ እየሞከረች ላለችው ቻይና የሰሜን ኮሪያ ድርጊት አሳፋሪ ሆኗል ሲሉ ሚስተር ትራምፕ አክለዋል። የአሜሪካ አጋር የሆነችው ደቡብ ኮሪያም የሰሜኗ ባላንጣዋ መለማመጥ እንደማይሰራ መረዳት አለባት። የሚገባቸው አንድና አንድ ነገር ብቻ ነው ብለዋል ፕሬዚዳንት ዶናልድ ትራምፕ። የሜክሲኮ ፕሬዚዳንት ኤንሪኬ ፔኛ ኒየቶ የሀገራቸውን ክብር የሚነካ ማንኛውም አይነት የስምምነት ሰነድን ከጎረቤታቸው ዩናይትድ ስቴትስ እንደማይቀበሉ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ስልጣን ከያዙ ወዲህ ለመጀመሪያ ጊዜ በተደረገ አመታዊ ህዝባዊ ንግግር ላይ ፕሬዚዳንት ፔኛ ኒየቶ የአዲሱ የዩናይትድ ስቴትስ አስተዳደር ጋር የሚኖረው ግንኙነት በጋራ ጥቅም፣ ለሉዓላዊነትና ለስራ የሚፈልሱ ዜጎቻችንን በመከላከል ላይ እየተመሠረተ ይሆናል ብለዋል። በስተመጨረሻም የህንዱ ጠቅላይ ሚኒስትር ናረንድራ ሞዲ ከ35 ዓመት በኋላ የመጀመሪያዋን ሴት የመከላከያ ሚኒስትር ሾሙ ኒርማላ ሲታራማን ከቀድሞዋ የህንድ ጠቅላይ ሚኒስትርና የመከላከያ ሚኒስትር ኢንድራ ጋንዲ ወዲህ በህንድ የፖለቲካ ስልጣን ከፍተኛ የሆነውን የመከላከያ መስሪያ ቤት የሚመሩ ይሆናል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 28 2009 ዓመተ ምሕረት ምሽት ፕሮግራም ነው። ለየት ያሉ እንግዳ Oh, oh, oh. ህን ሽበትህን አንሳ፣ ለምን አደረግኸው? ልቤኔ ጎረምሳ፣ ለምን አደረግኸው? ዓይነተኛ ሥራቸው አይደለም ሙዚቃ። ሥራቸው ብዙ ነው። ፕሮፌሰር አዱኛው ወርቆ ጫወታለን። ልጅ ነበረች ባኛ ያለፈችው ሸጋ ልጅ ነበረች ባኛ ያለፈችው፣ አባባለችና ቀደን ገፈተች አባባለችና ገፈተች። ከአምባሳደር ምሩ ዘለቀ ጋር የጀመርነው ውይይት ይቀጥላል። ያለፉ ዘጠና አምስት ዓመታት ዕድሜያቸው ጎዳና ምን እንደሚመስል እያጫወቱን ናቸው። አምባሳደር ምሩ ዘለቀ። አምባሳደር ምሩ የልዑል መኮንን ጸሐፊ ሆነው ሥራ ከጀመሩበት የለጋ ወጣትነት ዕድሜያቸው አንስተው በጤና ጥበቃ መሥሪያ ቤት ከዚያም በውጭ ጉዳይ ሚኒስቴርና በተባበሩት መንግሥታት ድርጅት ምስረታ የመጀመሪያ ዓመታት የኤርትራን ከኢትዮጵያ ጋር መቀላቀል አንስተው እርሳቸው የተሳተፉበት የዲፕሎማሲ ሥራ ምን ይመስል እንደነበረ ነግረውናል። አምባሳደር ምሩ አሁን የሚኖሩት በዩናይትድ ስቴትስ አርሊንግተን ቨርጂኒያ ነው። ይቀጥላሉ። አምባሳደር ምሩ፣ ለመሆኑ ለምን ኤርትራ ከኢትዮጵያ ጋር መቀላቀል ነበረባት? ለምን ፌዴሬሽን እንዲሆን ተፈለገ? ያለፈ መልሳቸው መጨረሻ የኤርትራውያኑ የራሳቸው ፍላጎት ነበር የሚል ነው። ፌዴሬሽኑ እኮ የተደረገው እኮ በኤርትራውያኖች ብዛት ነው እንጂ እኛ ስራን አይደለም። እኮ አይደለም እኛ የባህር ወደብን እንፈልግ ነበር። ደግሞ እኛ ከጣሊያን በፊት ምን ነበሩ ኢትዮጵያ ነው እኮ የባህር ነጋሽ ክፍል ነው የሚባለው አሁንስ ጊዜ ሆን እስከ መጨረሻ ድረስ ጣሊያን እስኪ ነው እንጂ የኢትዮጵያ ክፍል ነው ኤርትራ የሚባል ነጻ እና ኤርትራ ራሱ ስሙ ጣሊያኖቹ ኮሎኒ ሲያደርጉ እነሱ ያወጡት ስም ነው እንጂ በኤርትራ ታሪክ የለም፣ አገር አገር ሁኖ አሁን እርስዎ እያሉኝ ያሉት ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል የተደረገው በኤርትራውያን በራሳቸው ፍላጎት እንጂ በኢትዮጵያ ያን ጊዜ በነበረው በኢትዮጵያ መንግስት አስገዳጅነት አይደለም ነው። እኛም ፈልገናል። አዎ ፍላጎቱ ቢኖርም ግን ቢኖርም ከኢትዮጵያ ጋር የሚል ወገን ነበር። አንዳንዶቹ ከጣሊያን ጋር ከአረብ ጋር እንቀላቀል የሚል ከእስላም ክፍልም ነበር። ያው በዛው በመካከላቸው ማለት ነው። በመካከላቸው ደግሞ በማካላቸው ነጻ እንሁንም የሚል ነበረ። ለምን እንግሊዞችም እዛ ብዙ ይሰሩ ነበር፣ ጣሊያኖችም ብዙ ይሰሩ ነበረ። እሚያ በህዝብ ድምጽ ብዛት ነው። እኛም ደክመናል ይሄንን ለማድረግ ግን በጠቅላላው የኢትዮጵያ ኤርትራዊ አንድነት ያለው ኃይል ስላየለ ነው እንጂ እንደው ዝም ብሎ አልተሰጠንም እኮ። ብዙ ደክሞበታል። እሺ፣ ያን ጊዜ ይሄ ውሳኔ ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል የማድረግ ውሳኔ እንዴት ተላለፈ? እስቲ እሱን ያጫው። እኛ እንግዲህ አንድነት ነው ያሉ፣ በቃ አንድ ሀገር ነን ብለን የእኛ ኬስ መጨረሻ ላይ አሁን ያልኩ ልዩ ልዩ ኃይሎች ነበሩ። በዛ ምክንያት አይ ይሄ ሁሉ ኃይሎች ስላለ ፌዴሬሽን፣ በፌዴሬሽን ፎርም ይወሰን ተብሎ በዩናይትድ ኔሽን ያወጡት ነው። እኛ ፌዴሬሽን ብለን አልጠየቅንም። እኛ አንድነት ነው የጠየቅነው። ግን የተቀሩትን ለማስደሰት ተብሎ አረቦቹንም ጣሊያኖቹንም በኃይል እኛ ትግል ነበር እንዲ ይምሰድ እኮ አራት ዓመት ነው አምስት ዓመት የቆየ ነገር እኮ አንድ ነገር አይደለም። እና በኤርትራውያኖቹ ሙሉም ባይሆን አብዛኛው የኤርትራ ሕዝብ ፈልጎ ነው። በዛ ሂደት ውስጥ እርሶ ተሳትፈዋል ራሶ በአካል? እኔ ራሴ አንደኛ ውጭ ጉዳይ ሚኒስቴር ነበርኩኝ። የሚኒስትሩ እርዳት ነበርኩኝ ከሚኒስትሩ ጎን ሆኜ ከዛም የተመላለስኩኝ አስመራ። ደግሞ አስመራ ኦሬዲ አንድ ቢሮ ተከፍቶ ነበረ የሊየዞን ኦፊስ የሚባል ከፌዴሬሽኑ በፊት በፊት አሁ አስቀድመው እንዳልኩ መጀመሪያ ሚሽኑ እንደ ገና ጥር ነጻነት እንደወጣን ከዱል መኮንን ጋር አሄድን። እዛ ያን ጊዜ ደግሞ ከእኛ ጋር ኤርትራውያን እነሱ ነበሩ። ዶክተር አምባዬ የሚባሉ የውጭ ጉዳይ ሚኒስት ምክትል ሚኒስትር ነበሩ። ኮሎኔል ካሳ አብርሃ የሚባሉ በጣም የታወቁ አርበኛ ነበሩ። ነድጃ ማችለት ይበሉ እንደዚህ ሆነን ነው እዛ ከሉን መኮንን ጋር እዛ ግንኙነት ተደርጎ ኤስታብሊሽ የሆነው ኤርትራ አንድነት ንቅናቄ እና ከዛ በኋላ ትንሽ ቆየንና ቢሮ ተከፈተ። ሊየዞን ኦፊስ ተብሎ የኢትዮጵያ ጥቅም ሚጠብቅ ተብሎ ጄኔራል ነጋ ኃይለ ስላሴ ነበረ እዛ። እሱ ብዙ ስራ ሰርቷል። ብዙ ኤርትራውያኖቹ ጋር እያጎባበሰው ይሄን ሁሉ ነገር አንድነት እንድንሆን ብዙ ሰርቷል። ከዛ እንግዲህ ተተካ። እሱ ሲወጣ አቶ እንደሚካኤል እሱ ሆነ የዞን ኦፊሰር ሆኖ እዛ ደግሞ እነሱ ይሰሩ ነበር። ኢትዮጵያን ሚሽን ነበረ እዛ አስመራ። እናም ብዙ ፍቅር ነበረ፣ በእውነቴ ነው የምነግርህ። ምንም እንደው እንትን ነው እንጂ ምንም አይደለም። ደግሞ እንደምታውቀው ሀገራችን ሁሉ ጊዜ እንዳለ ይሄ የምን ልበል ጎሳ አልልም ወይንም ነገድ አልልም፣ ይሄ ፍክክር አለ እርስ በራስ የራስ ከሌ ወገን የደጃዋች ከላይ ይባባላል እዛ ኤርትራ ውስጥ ርሳዬ ሰራዬ፣ አካለ ጉዛይ አካለ ጉዛይ ይህን የመሳሰለ ብሎ አለ። እዛ ውስጥ ክርክር እንትን አለ፣ ፍክክር አለ። ግን እኛ እስላሞቹም ጭምር ነው የደገፉት ኢትዮጵያን አንድነት። አምባሳደር እምሩ፣ ፌዴሬሽኑስ ለምን ፈረሰ? ለምን አስፈለገ ያን ጊዜ ፌዴሬሽኑን ማፍረስ? የመጀመሪያ ነገር በሙሉ በንግዱ እኮ በሁሉ ነገር ተያይዞ ነበረ። ዩኒቨርሲቲ እኮ ስልሳ በመቶ ኤርትራያኑ ነበረ አዲስ አበባ ዩኒቨርሲቲ፣ ጦር ሰራዊቱ፣ በየመስሪያ ቤቱ በያበሉ እና ብዙዎች ምንድን ነው የሚያስፈልገው ይሄ ፌዴሬሽን ይሉ ነበረ። እነማ ኤርትራ እነደግቢት ወደድ አስፋሃ እነዚህ ሁሉ ኤርትራያኖች ራሳቸው በእነሱ ጊዜ አይደለም እንደ ይሄ የፈረሰው እና በኢትዮጵያኑ ብቻ ስ- ኢትዮጵያኖቹ ብቻ አይደለም በእኛ በኩል ሁለቱ አስተዳደር ከሚኖር አንድ ይሁን ብለን ነበረ። ይሄን ደግሞ ስልግ እኔ ግልጽ መሆን አለብኝ። የእኛም እኮ በጣም ጥሩ አስተዳደር አልነበረም። ይሄን ነው ቀው የእኛ ጥሩ አስተዳደር አልነበረም ሲሉ ኤርትራ ላይ ያለው የኢትዮጵያን አስተዳደር ማለት ሆነው ወይስ በአጠቃላይ በሀገሪቱ ውስጥ የነበረው በአጠቃላይ ሀገራችን ዘመናዊ አይደለም ገና እኮ ነፃነት እንዳገኘን እኮ ነው እንደ ተመለሰ ያቶ አስር አመት ውስጥ እኮ ነው። እኔ በምሳሌ ተማሪ ቤት አልሄድኩም። ቋንቋ ትንሽ ስናገር ነበር፣ በልጅነቴ ስለተማርኩ። ብዙዎቻችን እኮ የኛ እድል አላገኘንም። ከእኛ በኋላ የመጣው ነው ዩኒቨርሲቲ ምናምን አንሄዱ። እኛ ግን አለቆቻችን እያስተማሩን፣ እኛም እየተፍረጨረጨን ነው። እንትን ያለው ያን ጊዜ ያለቅሰው ምንድን ነው? አርበኛ ነው ያለ አርበኞች፣ ጎበዞች ናቸው። ምንድን ነው ግን ሀገር ማስተዳደር ሌላ ቋንቋ ነው እና በትንሽ ሰዎች ነው ኢትዮጵያ የተቋቋመችው። ገንዘብ የለም ነበር። እንግሊዞችን በጣም በጣም አስቸገሩ። ኢትዮጵያን ፕሮቴክቶሬት ለማድረግ ይፈልጉ ነበረ እና በብዙ መንገድ ነው የታገል ነው እና ጃንሆይ በድብቅ ሄደው ሩዝቬልትን ባያገኙት ኖሮ እና ፕሬዚዳንት ሩዝቬልት ባይደግፈን ኖሮ ብሪቲሾቹ አይለቁም ነበር። እንዴ ኦጋዴን እኮ አስር አመት ታውቃለህ፣ ይዘውታል እኮ ሪዘርቭ ኤሪያ ተብሎ ከዛ በላይ ብዙ ችግር ነበረ። እና ደግሞ እኛ ጋር ሰው የለም። አርበኞቹ ጎበዞች ናቸው፣ አንበሶች ናቸው። አንድ ሁለት የለም። ግን እነሱ ደግሞ ያስተዳደር ሰው አይደሉም ጊዜ ማላ ብዙዎቹ ከወጣቶች እኮ ናቸው። የት ሄደው ተማሩ ስላለ አስተዳደር እና አንዳንድ የቆዩ ሽማግሌዎች ነበሩ እኛን የቆነጠጡ የቆነጠጡ ልበል እኛን እየመሩ ነው እያስተማሩን እንጂ የሰው ጉድለት ነበረ፣ የገንዘብ ጉድለት ነበረ። አንድ መንግሥት መልሶ ማቋቋም ቀላል ነገር አልነበረም። በጣም ከባድ ስራ ነው የተሰራው። ሰው ዋጋ ሊሰጠው አልፈለገም። እንዲህ ቢሆን ኖሮ እንዲህ ቢሆን ኖሮ ቀላል ነው ግን ባዶ ሜዳ ላይ ሳለህ ምንድን ነው? ገንዘብ የለህም፣ ምን የለም። ገንዘብ ኋላ፣ አሜሪካ፣ ኋላ ገንዘብ በሽሊንግ ነበረ የምንሰራው የኔ ደግሞ ሰላሳ አምስት ሽሊንግ ነበር። ያን ግን ስንት ሰላሳ አምስት ሽሊንግ ሰላሳ አምስት ሽሊንግ በወር ነው። አዎ፣ ኋላ ትት ይመጣል ገንዘብ ምን ያደርግልዎት ነበር? ሰላሳ አምስት ሽቤት ስለምም፣ እንግዲህ ቤዛ ቤት ነው የምበላው የምጠጣው፣ እንደው ዝም ብሎ አንዳንድ ሸሚዝ ምናምን ለመግዛት ነው እንጂ ምን ያደርግልኛል? አስራ ሰባት ብር ማለት ነው። አዎ እንደዚህ ያለ በጣም ከባድ ፈተና ነው ያለፈችው ኢትዮጵያ፣ ኢትዮጵያና የኢትዮጵያ ሰዎች መመስገን አለባቸው። በተፊው ነው አምባሳደር እስቲ ወደዛ ወደ ፌዴሬሽኑ አንድ ጊዜ ደግሞ መለስ ስልበልና እና እንዲፈርስም ይሁን እንዲቀጥል ሰውን ለድምፅ መጠየቅ ማግባባት አይቻልም ነበረ። ኤርትራም ውስጥ ይሁን በአጠቃላይ በኢትዮጵያ ደረጃ በብሔራዊ ደረጃ ሪፈረንደም አይነት ነገር እንዲካሄድ ወይም በሌላም በማንኛውም መስክ የህዝቡ ድምፅ እንዲሰማ ማድረግ አይቻልም ነበር። እኔ እንግዲህ ሆነስሊ ነው የምነግርህ። እኔ ከኤርትራ ፌዴሬሽኑ በኋላ ካለቀ እና ራስ አንዳርደ እነሱ ሁሉ ከሆኑ በኋላ ወደ አዲስ አበባ ተመለስኩ እና ባለቤቴ ጤና የላትም ነበርና ደግመልኩና ወደ ውጭ አገር ቦታ ስትሆኝ አልኩኝ እና ወደ ፓሪስ ተዛወርኩ። ፓሪስ በምን ማድረግ ነው የሄዱት? ጉዳይ ፈጻሚ ሆኜ ነው ያኔ። አምባሳደሩ ወደ አዲስ አበባ ሊመለሱ ተጋራ ይታፈሳ ነበሩ። እሳቸው ወደ አዲስ አበባ ሲመለሱ እኔ የዛ ጉዳይ ፈጻሚ ሆንኩና በስንት ዓመተ ምሕረት ፈረንጅ አምሳ ሁለት ላይ ከዛ ሶስት አመት ቆየ ፓሪስ አምሳ አራት በጉዳይ ፈጻሚነት እና ብዙ ስራ ተሠራ። ምን አደረጉ ወይ አንደኛ ነገር ከፈረንሳዮች ጋር ጥሩ ግንኙነት ነበረን። ችግር አልነበረም። ነገር ግን በእኛ በኩል ኤምባሲያችን አሮጌ ቤት ነበር የተገዛ እና ያ ቤት ብዙ ማ- ከጦርነቱ በፊት ያልተኖረበት ቤት ነው። በ- ሰፈሩ ጥሩ ነው ግን ቤቱ በጣም ያረጀና እንትን ያለ ነው እና በክረምት እዛ እኔ ስደርስ በጋ ነበር። ክረምት ሲደርስ ይሄ በረዶ ቤቱም ሲቀዘቅዝ ጊዜ ፈነዳ። እንትን ሁሉ ቧንቧ ሁሉ ማሞቂያው ማሞቂያው ቧንቧ ፈነዳ። እንግዳ መቀበል አንችል ነበር። ፍሳር የታፈሰ ተከራይተው ውጭ ነበር የሚኖሩት በክራይ ቤት። እኔም ስመጣ ከሳቸው በኋላ እንዲሆነ እንዴ በአምባሳደር ደረጃ ሳይሆን በአምባሳደር መኖሪያ ደረጃ ሳይሆን እንደ ማንም ሰው ውጭ ይኖሩ ነበር ማለት ነው። ውጭ ተከራይተን ነው ያ ቤቱ አያስኖርም። ለአንድ ሁለት ትንንሽ ቢሮዎች አሉ። እሱም እንደው ያሳ ደንበኛ እንግዳ መቀበል አይቻልም ነበር እና እንግዲህ እኔ እዛ ከደረስኩ ላይ እና ይቼ ቤት መታደስ አለበት ብዬ አቀረብኳቸው። እኔ እንኳን አደለሁም፣ ከኔ በፊት የነበሩት አቅርበው ነበረ፣ ቤቱ መታደስ አለበት ተብሎ። ለነገሩ እኮ ጥቁር የዲፕሎማሲ ሹማምንት የነበራችሁት ምናልባት እናንተ ብቻም ልትሆኑ ትችላላችሁ። አዎ፣ ገና ያን ጊዜ የለም፣ ነጻ የወጡት ላይቤሪያ ብቻ ነው፣ ኢትዮጵያና ላይቤሪያ ብቻ ነበሩ። ከጥቁሩ ዓለም ገና በስድሳዎቹ ውስጥ ነው መውጣትም የጀመሩት ሌሎቹ። ስለዚህ የመጀመሪያዎቹ እና ምናልባትም ብቸኞቹ ጥቁር ከፍተኛ ዲፕሎማቶች ናችሁ እናንተ ማለት ይቻላል። ፓሪስ ላይ ወይ በአፍሪካ በአፍሪካ ደረጃ ግን ማለቴ ነው ሊባል ይቻላል የሚደርስባችሁ ነገር ነበረ? ከመንግስቱም ይሁን ከሌላ ኢትዮጵያ ውን ጭመሽ እንኳን እዛ ፈረንሳይ ሀገር ሊደርስብን አሜሪካን ሀገር እንኳን አይደርስብንም ነበር። ያን ጊዜ የዘሩ እንትን በጣም እንደዚህ አልተጋነንም። አሜሪካን ሀገር ነው እንጂ ፈረንሳይ ሀገር ለጥቁሮቹም እዛ ሴኔጋሎች ምናምን ነበሩ፣ ይህን ያህል ፕሬጁዲስ የለም ነበር። ወደ ጀርመን ደግሞ ታሪኮ፣ እስቲ ጀርመን እንግዲህ ገና ነጻነት አልወጣም ነበር ጀርመን ዌስት ጀርመኒ እሺ፣ ያው አራቱ ባለስልጣን ፈረንሳይ፣ እንግሊዝ፣ አሜሪካን እና መስኮብ ተከፋፍለው ሀገሩን ይገዙ ነበሩ እና እኛ ዌስት ጀርመኒን አወቅንና የጀርመን ወዳጆችም ነበሩ ቦን ላይ ማለት ነው። አቦን ላይ እና በአምሳ አራት ዓመተ ምህረት ነው ይሄ የሆነው የሚሉኝ? አዎ፣ በፈረንጅ አቆጣጠር አዎ። እሺ እና ጃንዌን በጣም የሚያከብሯቸው ጀርመኖች ነበሩ እና እዛ ዲፕሎማቲክ ሪሌሽን ኤስታብሊሽ ደሆነ እና ኤምባሲ ሚኒስትር ሆኜ የተሾምኩኝ እና ሄድኩኝ እና እዛ ኤስታብሊሽ አደረኩኝ፣ የጀርመንና ኢትዮጵያ ሪሌሽንሽፕ። ፓሪስ ሳለሁ ደግሞ ከጃፓንም ጋር ግንኙነታችን እንዲቀጥል እንደገና ኔጎሴት አድርጌ ነበረ እና እንግዲህ፣ በዚህ ብዙ ስራ ሰርቻለሁ እላለሁ። ወግ በወግ ነው። ከዛ የበለጠ የሰራ አይመስለኝም። እና አንድ አስር አመት ከመንግስት ወጣ። ከዛ በኋላ ከ- ከአምሳ ሰባት ጀምሮ እስከ ስልሳ ሰባት ድረስ እኔ ነጋዴ ሆንኩ። የት? አዲስ አበባ ሲጋራ እሸጣለሁ። የቱሪስት ቢሮ መጀመሪያውን የከፈትኩ እኔ ነኝ። የትንባው ሞኖፖል ብዙ ጊዜ የአሜሪካና የብሪቲሽ አሜሪካን ትባኮን ወክል ነበር እና አንድ አስር አመት ደግሞ እሱም ሰራው፣ በግሎ ማለት ነው። በግሎ እና ለማናቸውም ጃንሆይ እንደገና መጨረሻ ላይ ታረቅኩኝና ጋና አምባሳደር ሆንኩ፣ ከአስር አመት የሲጋራ ንግድ በኋላ ማለት ነው። ይሄ ማለት እርስዎ እንደነ ፓልማል እንደነ ሮትመን ስለ መሳሰሉ ኩባንያዎች ነበሩ የሚሰሩት። ዊንስተን ሁሉ የኔ ነበር። ስለ ቱሪስት ቢሮ እስኪ ንገሩኝ። እንዴት ነው የመጀመሪያውን ቱሪስት ቢሮ አቋቋምኩ የሚሉኝ? ቱሪስት ወደ ኬንያ እንደሚሄዱ አውቃለሁኝ። ከአውሮፓ ግሩፕ ቱሪስት አሉ አደለም አሁን። እና ከጀርመን ሀገር ሄደው እዛ ኬንያ አውሬ አይተው ለሳፋሪ ማለት ነው። እና እኔ አሳ ሲመጣብኝ እና ሄድኩና ሾኔ የሚባል አንድ የቱሪስት ጀርመን ኩባንያ አለ እና ለምንድን ነው ኢትዮጵያ፣ አንድ ቀን እደሩና እዛ ኢትዮጵያን ጎብኝቶ ከዛ በኋላ ኬንያ ለምን አይሄዱም ብዬ ፕሮፖዝ አደረግኩላቸው እና ደስ ያላቸው፣ በዚህ ተስማማንና ወደ ኬንያ የሚሄዱ አውሮፕላን ለአንድ ቀን ያድራል አዲስ አበባ። ቱሪስቶቹን እዛ አዲስ አበባ እናሳያቸዋለን፣ የኢትዮጵያ ምግብ እናበላቸዋለን፣ በነገታው እንትናቸውን ይቀጥላሉ። እና በዚህ ስምምነት አርኩኝ። ያኔ ገና ቱሪስት ቢሮ አልተስማማም፣ ምንም እንትን አልተፈጠረም ነበር ገና እና ትንሽ ገንዘብ አገኛ እዛ ላይ። እንደ ኋላ ቱሪስት ቢሮ ሲቋቋም ኦፍኮርስ ከእነሱ ጋር መወዳደር አልቻልኩም፣ ተውኩት። ሀብተ ስላሴ የሚባሉ የኢትዮጵያ ሀብተስላሴ ሀብተስላሴ እሳቸው የቱሪዝም አባት ይባላሉ። የኢትዮጵያ ወይን ብዙ ያስፋፋው እሱ ነው። እውነቱን ለመናገር በጣም ደግሞ በጣም እንደዚህ እንደው በጣም ጎበዝ ሰራተኛ ነው እና እርግጥ እኔ በትንሽ ነው እንዳልኩ ነው በዛ ጀመርኩኝ እንጂ አልቀጠልኩም። ግን የቱሪስት ቢሮውን መጀመሪያ እሱ ነው እና እንትና አቶ ጎይቶም ጴጥሮስ ነበረ አለቃው። ግን የአቶ ጎይቶም ስራውን አልነበርም ሀብተስላሴ ነው የፈጠረው። በጠ ሰፊ የሆነ የመንግስት ተጽዕኖ አለ፣ በጀትም አለ እንደምታውቀው። ኤርላይንም ይኸ ሁሉ በመንግስት ስለሆነ በጣም ግን፣ በጣም በጣም አጠንክሮ ዲዩቲ ፍሪ ሾፕ ልክ እንደ እንትን ነው ያቋቋመው። እሱ እዛ እንደ አውሮፓ እንዳሉት አይነት ነገር ነው ያቋቋመው። አይሮፕላን ጣቢያው ላይ ማለት ነው፣ ጣቢያው ላይ ከዛ በላይ አንድ ደግሞ የኢትዮጵያ ኢንዱስትሪ ሁሉ ፈጠረ። እዛ አንዳንድ እጅ ስራዎች የደ ጥበባት ማዕከል አይነት ማለት ነው። እና እሱ በጣም ፋንታስቲክ የሆነ ስራ ነው የሰራው። ከዛ ከዛ ወርክ ወደ ስዊድን እዛ ደግሞ ሶስት አመት አገለገሉ። እዛ ብዙ የስዊዲሽ ፕሮጀክት ነበሩ እንደምታውቀው፣ እና ብዙ ስራ ነበር። ጋና እንኳን ይህን ያህል ስራ አልነበረም። ያው ስዊድንም በአምባሳደርነት ማዕረግ ነው የነበሩት። አዎ። እና መጨረሻ ላይ ተጠራው። ስመለስ በጣም አገሩ ተበጥብጦ ነበረ። ወደ ኢትዮጵያ ሲመለሱ አዎ። ና ማለት ቅድም ሽብር ባሉት ምክንያት ማለት ነው። አዎ፣ ጀምሮ ነበረ። አንድ ጊዜ ተማሪው ይሰለፋል ምን ይላል። ጃን ወይም እድሜያቸው ገፍቶ ደከም ብለው ነበረ። አሁን ሰማኒያ ሁለት አመታቸው ነበር። የበለጠ እውነቱን ለመናገር መንግስቱ በጠቅላላው ደካማ ሆኖ ነበረ። ራሱ በፈጠረው ይሄ ተማሪውን ሁሉ መንግስት ነው የፈጠረው። ምን ማለት ሆኖ ታዲያ ሁሉ ያስተማሩት ኢትዮጵያ በትምህርት የገፋችው በመንግስት ኃይል አይደለም። አሁን ስለዚህ ትምህርቱን ትምህርቱን በማስፋፋታቸው ምክንያት ነው የወሉ የደረሰባቸው ባይ ነው። አንድ ይሄ ነው። ተማሪዎቹም አወቁ፣ ጉድለቱንም ያዩ ጀመረ። አዎ ልክ እኮ ነው። ሁልጊዜ ትምህርት ለዚህ ነው። ያወቀ ሰው አይጠቃም ነው የሚባለው። አይደለም እኮ እና ትምህርት የሚፈለገው ለዚህ። ግን ስህተቱ ምን ሆነ? ትምህርቱ ጥሩ ሆነ እና ምንና ግን ሁሉም የእኛ የእኛ ነገር የኛ ሀገር ጉዳይ ሁሉ ተናቀ በገዛ ራሳችን ሰዎች። አዎ ምንድን ነው አሁን እየነገሩኝ ያሉት ትምህርቱ ተስፋፋ፣ ሰው እያወቀ መጣ። ቅድም እንደገለጹልኝ እናንተ ወጣት በነበራችሁበት ዘመን አልነበረም። ሰው እያወቀና እየተለወጠ ሲመጣ አስተዳደሩና ስርዓቱ ግን ባሉበት ነው፣ እዛው ተቀርቅረው የቀሩት አብሮ አልተራመዱም። ዘመናዊ አስተዳደር ዘመናዊ ስልጣኔን ከእውቀቱና ከሰው ብልጽግና ጋር አብረው አላመጡም፣ አላሳደጉም። የለም እዚያም ላይ አልልም። እሺ ፊዚክሊ አልተለወጠም። ነገር ግን ብዙ ስራ ተሰርቷል። ብዙ ነገር ይሄ ኤርላይን በለው፣ ቴሌኮሚኒኬሽን በለው፣ ባንኪንግ በለው ሁሉ ነገር ተሰርቷል። በአስተዳደር ደረጃ ነው የምለው እንጂ በአስተዳደር ደረጃ ደግሞ አሁን እንደ ምሳሌ እንውሰድ፣ የመሬት ላራሹ ተባለ አይደለም። እንግዲህ ይሄ የመሬት ይዞታ ጉዳይ እኛ ወዲያም በወሬም ቢሆን እየተከታተልን ነው ብዙ ጊዜ እና መሬት ይዞታ ኢትዮጵያ ውስጥ መጀመሪያ ነገር ይሄ በአማራው ሀገር በምትለው ሁሉ የግል ርስ የለም። የአምባሳደር እምሩ ዘለቀ ታሪክ ሰፊ ነው። ቀሪው ክፍል በሌላ ዝግጅት ይቀርባል። ሙሉውን ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ማዳመጥ ይቻላል። አመሰግናለሁ አምባሳደር ምሩ። ወደ ተከታዩ ርዕሳችን እንለፍ። ቡና ዶክተር ታደሰ ወልደ ማርያም ጎሌ የአየር ንብረት ለውጥና የቡና ደን መድረክ የሚባለው የሁለት መንግሥታዊ ያልሆኑ ድርጅቶች ጥምረት የቴክኒክ አማካሪ ናቸው። ስለ ቡና ብዙ አጥንተዋል። ብዙም ሳይንሳዊ የምርምር ሥራዎችን ጽፈዋል። ኢትዮጵያ ለዓለም አበርክተዋለች ስለሚባለው ቡና ኮፊያ አራቢካ ተፈጥሮና እንደምን ከኢትዮጵያ ሾልኮ እንደ ወጣ ስሙም ስለ ምን ለአራቢያ እንደ ተሰጠ ባለፈ ዝግጅት አጫውተውናል። ዶክተር ታደሰ ይቀጥሉና ቡና ወደ ሌላውም ዓለም እንዴት እንደ ተሻገረና እንደ ተስፋፋ ይናገራሉ። ሌሎች ቡና አምራች ሀገሮች በተወሰነ ወቅት ለምሳሌ ከኢትዮጵያ ወጣ። ከኢትዮጵያ ዋያ ሁሉ ዘር ሊወጣ አይችልም። የተወሰነ ዘር ነው ወጥቶ የሚተከለው። የመን ውስጥ ያለውንም ደግሞ አረቦቹ ሌላ ሰው እንዲያውቅ ስለማይፈልጉ በደንብ ጠብቀው ነው የሚሸጡት። እንዳይበቅሉሉ አድርጎ ወደ ሌላ ይልካሉ ሲሸጡ እና አንድ ሞኖክሴ ነው። የደች ሞኖክሴ ነው የመን ሰርቆ ወደ አንድ ቀኝ ግዛታቸው መጀመሪያ ወደ ኢንዶኔዥያ ወስዶ ከዛ ወደ ሌላም ሙሎ የተባዛው። ያ ማለት እንግዲህ በጣም ትንሽዬ ዬ ቅንጣት ነች የተወሰደችው፣ ከዚህ ከባህር ከሆነው ከጀነቲክ ሀብት ውስጥ መምጣት የሆነች ነች የወሰደች እና ያንን ተመራምሮ ዘርያውን ቢያሻሽሉ ምን ብሉም የሆነ ወሰን አለው ያው ያን ልዩነቱን የሚያመጡበት ትፒካል የሆነ የአረቢካ ጣዕም ያለው ቡና ያመርታል እንጂ እንደኛ አሁን የሁሉ ካታጎሪ ያለው ሊያመርቱ አይችሉም። ሌሎቹ ዝርያ ኦልሞስት በጣም ጠባብ የሆነ ዝርያ ስላለው ማለት ነው። ስለዚህ የትም ሊደገም የማይችል ምድር የኢትዮጵያ ምድርና የኢትዮጵያ አየር ነው ማለት ነው። ይህን ሁሉ ዝርያ ይዞ የሚኖር ማለት ነው። ዶክተር ታደሰ ብዙ ሰው የተለያየ አይነት አሁን እርሶ የዘረዘሯቸውን በዝርዝር የሚታወቁትን የቡና አይነቶች በተለያየ ደረጃ ነው የሚያነሳቸው። አንዱ ይሄኛው ነው ጥሩ ይላል፣ ሌላኛው ይሄኛው ይሻላል ይላል። እንደውም ሰው ራሱ የአመጣጡ የሚፎክርበትም ጭምር ነው እኔ ከሐረር ነኝ፣ የሐረር ቡና ነው። እኔ ከነቀምት ነኝ፣ የነቀምት ቡና ነው። እኔ ከከፋ ነኝ፣ የከፋ ወይም የጅማ ቡና ነው። እኔ ከሲዳማ ነኝ፣ የሲዳማ ቡና እኔ ከወናጎ እኔ ከእርጋ ጨፌ የእርጋ ጨፌ ቡና እያለ እንደየ አካባቢው ሰው ቡናው ራሱ የአይደንቲቲው የማንነቱ መገለጫ ይሆናል፣ ለመፎከሪያም ጭምር ይሆናል። እና በእናንተ በተመራማሪዎቹ ዘንድ ስትመለከቱትና በዓለም ገበያ ደረጃም ሲታይ የትኛው ቡና ነው ይበልጥ ክብደት ያለው ይበልጥ ተመራጭነት ያለው? የእኛ ቡና እንዳልኩት ብዙዎቹ የተወሰኑ ነበሩ። በስልሳዎቹ ውስጥ አንድ የብሪቲሽ ተመራማሪ የተወሰኑ አስራ ሁለት ነው እንደዚህ አይነት የቡና ዝርያዎችን ለይቶ ትሬድ ኔም ነው የሰጣቸው በዛ ላይ ተመስርቶ በተለያየ ጊዜ በተለየ የአመራረት ያው የቡና ጥራትን ከሚወስኑት ነገሮች አንዱ ከተሰበሰበ በኋላ ፍሬውም ከበለፈት መለየት ማድረግ ምናምን እነዚህ ፕሮሰሲንግ የሚባለው ከዝርያውም በተጨማሪ ወሳኝ ሚና ይጫወታል። ኦልሞስት አርባ ፐርሰንት የሚሆነው ጥራት በዛ ምክንያት ሊወሰን ይችላል። ቀድሞ ከታወቁት በተለይ ሌሎቹ የደቡብ ምዕራብ አካባቢ ብንሄድ ብዙ አይነት ዝርያዎች ቢኖሩም ጫካና በጫካ ዙሪያ የሚመረቱ ናቸው። ወደ ምስራቁ ግን ብንሄድ ወደ ስምጥ ሸለቆ ወደ አሁን ወደ ሲዳማ ይርጋ ጨፌ ቀድሞ የቡና ማቀነባበሩም ስራ በተሻለ ሁኔታ ያደገበት የማጠቢያ ማሽኖችን በመጠቀም ስራ የተጀመረበት በምስራቁ ነው። ወደ ምዕራብ እስካሁን ገና አሁን ራሱ በደንብ አልተስፋፋም። ምስራቅ የሚሉት እነ ሲዳማ የበለጠ ፕሮሞትድ ሆኑ። የሲዳማ ሀረር ቀድሞ በእርሻ በተለይ በካልቲቬሽን ላይ ያሉ የቡና አይነቶች ቀድሞ እየታወቁ ሆኑና የዓለም ገበያ የለመዳቸው የተወሰኑ የቡና ዝርያዎች አሉ፣ ኢትዮጵያ ሌሎቹም ያነሰ ጥራት ኖሯቸው ሳይሆን ገበያ ላይ በደንብ ስላልተለመዱ። አሁን ገበያ ላይ ብናይ የይርጋ ጨፌ እና የስዳማ በብዛትም ይቀርባሉ፣ ተወዳጅም ናቸው። ሀረር ደግሞ ትንሽ ነው ማለት ሞካ ታይፕ ከየመን ቡና አይነት ጋር የሚቀራረብ ደረቅ አካባቢ የሚመረት በትንሽ ቦታ ላይ ብዛቱም መጠኑም ትንሽ ነው። የዛን አይነት አም ቡና የሚፈልግ ሰው ተሻምቶ ትንሿን መግዛት አለበት ማለት ነው። ስለዚህ ዋጋ የተሻለ ያቀረበው ነው የሚወስደው እና ዋጋው ብዙ ጊዜ የሀረር ከሌላው እጥፍ ሁሉ የሚሆንበት ጊዜ አለና ያ የሚሆነው እንግዲህ ጥራቱ ብቻ ሳይሆን ገበያ ላይ ያለው መጠን ራሱ ትንሽ ስለሆነ ያችኑ ተሻምቶ መግዛት ስላለባቸው ነው። ሌሎቹም ግን እስከ ጥር ድረስ የደቡብ ምዕራቦቹን ወይ ጅማ ወይ የሆነ ነገር ብቻ ተብሎ በግሩፕ አንድ ላይ ነው የከፋውም የቤንች የምን አሁን እንዳሁም ኢትስ ላይ እንዳልከው ነው ለየት ተጀመረ እንጂ አንድ ላይ በቃ ጅማ ግሬድ ፎር ግሬድ ፋይቭ ተብሎ ዝቅተኛ ደረጃ ያለው ቡና ተዘርጎ ነበረ የሚሸጠው። ያም ከማቀነባበር ሂደቱ የተነሳ ቡና ከፍተኛ ጥራት ቢኖረም እንኳን ደረቅ አይነት ሆኖ ግን በደረቅ ደሞ ደረቅ ቡና ዝም ብሎ ከነጀንፈሉ ከነትኑ ስታደርቀው ደቡብ ምዕራብ ዝናብ በሚበዛበት ስለሆነ ቶሎ አይጠቅም። ያም እራቱ ላይ የተወሰነ ጉዳት አለው። በዛ በዛ ምክንያት ነው እንጂ በእኛ እምነት ሁሉም የኢትዮጵያ ቡና ከፍተኛ ጥራት ያለው ነው። በጥሩ ሁኔታ ተዘጋጅቶ ለገበያ ቀረበ ተለያይነቱም ከፍተኛ በመሆኑ ለብዙ አይነት ተጠቃሚ ቢቀርብ ደግሞ በደንብ ብናስታውቅ ብዙ ሊጠራ ይችለማት። ሌሎች ሀገሮች አሁን ዋይን እንደዚህ በጂኦግራፊክ ኦሪጅን በደንብ ለይቶ ይሸጣሉ። ሌሎች አሁን አውሮፓ ብንሄድ እነ ፈረንሳይ የዛ አይነት የቴሯ ሲስተም ወይ ደግሞ የጂኦግራፊክ ኦሪጂን ኢንዲኬተር ለይተን መልካ ምድራዊ አሰፋፈር የመጡበት ምርቱ የተመረተበትን አካባቢና ጥራቱን ሳይንሳዊ በሆነ መለያ ለይተን አገናኝተን ብንሸጥ የበለጠ ብዙ ተጠቃሚዎችን ልንደርስ እንችላለን ብዬ እገምታለሁ። ልክ ነው። አሁን ለምሳሌ ብዙ ሀገሮች እንደ ቪየትናም እንኳን በቅርብ ይመስለኛል ቪየትናም ቡና ማምረት የጀመረችው እነ ኮሎምቢያ፣ እነ ብራዚል እነዚህ እነዚህ ሀገሮች በስማቸው እያስተዋወቁ ነው ቡናውን ለገበያ የሚያቀርቡት እና የቡናውን ልዩ ዝርያ ሁሉ ይጠቅሳሉ። እውነት ነው እንግዲህ፣ እናንተ ወደ ዓለም አቀፍ መድረክ ወታችሁ ስራውን እየሰራችሁ ያላችሁ ሳይንቲስቶችና ና በሀገርም ውስጥ ተደማጭነት ያላችሁ ባለሙያዎች በዚህ ጉዳይ ስፋት ያለው ስራ ትሰራላችሁ ተብሎ ነው የሚታስበውና የሚታመነው። እንግዲህ ያ ስራ ወደፊትም ይቀጥላል። እንግዲህ እስከ ድረስ ነው ኢትዮጵያ ቡናዋን ማስተዋወቅ አለባት ኢትዮጵያ እንደዚህ ማድረግ አለባት እያለ እስከ መቼ ድረስ ነው የሚቀጥለው? በእድሜያችን በምናውቀው ጊዜ ሁሉ ይባላል ይሄ ነገር እና አንድ ትንሽ ረጃዎች መገፋት በተግባር መገፋት ያለበት ይመስለኛል ። ስታርባክስ ባይኖር ኖሮ የኢትዮጵያ ቡና የት ነበር የሚታወቀው? ማን ነበር የእርጋ ጨፌ ቡና አለ ብሎ ወይም የሲዳማ ቡና አለ ብሎ የሚያስበውና የሚያምነው? እንደዛም ሆኖ የተጠናከረ የቅስቀሳ የማሳወቅ ስራ ሲሰራ አይታይም። በዚህ በኩል በእርግጥ ኢትዮጵያ ትሳተፋለች በተለያዩ ዓለም አቀፍ የቡና ሲምፖዚየሞች ላይ የቡና ኤግዚቢሽኖች ላይ ግን ተከታታይነት ያለው አይመስለኝም የዚህ የማሳወቁ ስራ። በዚህ ላይ የሚያክሉት ነገር አለ ዶክተር ታደሰ? ወደፊት የተሻለ ማስተዋወቅ ይኖራል ብዬ ገምታለሁ ምክንያቱም እብን ከቱሪዝም ጋር ለማያያዝ እየተሞከረ ነው። በአሁኑ ጊዜ ኢትዮጵያ የቱሪዝም ሞቶ እራሱ ላንድ ኦፍ ኦሪጂን በሚል ተቀይሯልና ላንድ ኦፍ ኦሪጂን ሲባል የሰውም እንደገና ደግሞ የተለያዩ እንስሳትና እፅዋት ዝርያ መገኛ ሀገር ተብሎ ቡና አንዱ ነው ጎላ ብሎ ከሚታዩ እንደ ላንድ ኦፍ ኦሪጅን ከሰው ከሉሲ ቀጥሎ ቡናን እንደ ኢትዮጵያ በዓለም ካበረክቶቻችን እና በዛ ምክንያት ከቱሪዝሙንም ፕሮሞት እናደርግ ቡናንም ፕሮሞት እናደረጋለን። በዛ ምክንያት አይ ቲንክ የተሻለ እድል ያለ ይመስለኛል ቡናን ለማስተዋወቅ እንደገና በኢንስቲቱሽን ደረጃም ካየም ቡና ላይ የሚያተኩር ቡናንና ሸራዊ ቅጠላ ቅመማ ቅመምን ፕሮሞት የሚያ የሚያደርግ ልማትንም አሁንም የሚያግዝ ባለስልጣን ተቋቁመዋል። ቅርብ ጊዜ ደግሞ ቡና ላይ ብቻ የሚያተኩር የምርምር ኢንስቲትዩት ልቋቋም በፊት ማዕከል ብቻ ነበረ። አሁን ለብቻ ወጥቶ በኢንስቲትዩት ሁሉ የመቋቋም አይነት ሂደት ስለተጀመረ በምርምር የተደገፈ ልማትና ገበያን የሚያስተዳድር ተቋም ደግሞ ካለ የበለጠ ያስተዋውቃል ብለን እናስባለን። መንግስታዊ ያለሙ ድርጅቶች እንደኛ አይነቱም የተሻለ ሁኔታ እየተፈጠረ ይመስለኛል። መልካም ዜና ነው። ይሄ ድጋፍ መስጠት እኮ የሚችሉ እኮ ብዙ ምንጮች አሉ። በአሜሪካ ገበያ ላይ እንኳን ብንመለከት በአሜሪካ ሕዝብ ዘንድ ከሀምሳ ከመቶ በላይ ተፈቃሪነት ተደማጭነት ያላቸው በዓለም አቀፍ ደረጃ ደግሞ ከስድሳ አምስት ከመቶ በላይ ሕዝብ እንደሚወዳቸውና እንደሚያፈቅራቸው የሚናገርላቸው ባራክ ኦባማ አዲስ አበባ ላይ ተገኝተው ኢትዮጵያ እናመሰግንሻለን፣ ቡናን ስለሰጠሽን ዋይት ሀውስን እኮ ቀጥ አርጎ የያዘ 24 ሰዓት ቡና ነው ብለው የተናገሩ የተናገሩበት ምንጭ አለ ሀብት አለ እጅ ላይ እና ይህንን ማስፋፋትና በብዛት መግፋት ነው። ከአሜሪካ መሥራች አባቶች እኮ አንዱ የሆኑት ቶማስ ጀፈርሰን እኮ ቡና የሰለጠነ ሰው መጠጥ ነው ብለው ተናግረዋል። በየቦታው ተጽፎ ይገኛል። እና ከተፈለገ መንቀሳቀስ፣ ከተፈለገ ቡናን ማስተዋወቅ ቀላል ነገር ነው። እሱ ራሱ በራሱ ትልቅ ኃይል ነው፣ ትልቅ አቅም ነው። ትንሽ መግፋትና መንቀሳቀስ ብቻ ነው የሚጠይቀው ይመስለኛል። እና ትንሽ ኢንቨስትመንት ለቡና ደግሞ ትልቅ የእርዳታ ገንዘብ ሁሉ መፈለግ የሚያስፈልግ መሆን የለበትም እና የብዙ መቶ ሚሊዮን ዶላር ገቢ የሚያስገኝ ነው። ራሱን መግዛት የሚችል ነው። ራሱን መቻል የሚችል ሀብት ነው። መቻል የሚችል ነው። በሚሊዮኖች የሚቆጠሩ ገንዘብ በየዓመቱ ለምርምር እና ለማስተዋወቅ ማግኘት ይቻላል። የሚሸጡትን የተወሰነ ለምሳሌ አሁን በየቤታችን የውሃ ቢል ትመጣለን። የአካባቢ ጽዳት እንደሚሰሩ ሰዎች የሚከፈል ገንዘብ ሁሉ እንከፍላለን። ነዳጅ ስንቀዳ የመንገድ ፈንድ ተብሎ የተወሰነ ብር፣ አንድ ሊትር ላይ የተወሰነ ሳንቲም ተጨምሮ እንከፍላለን። ተመሳሳይ አይነት ገንዘብን የማሰባሰቢያ ለቡና ማዘጋጀት ይችላል። ከአምራቹ ጀምሮ ወደ ውጪ ከሚልተው በየቦታው ቡና ከሚሸጡት ጀምሮ ሲስተም ከተዘጋጀ ቡና በጣም ብዙ ሚሊዮን ዶላሮችን ሰብስቦ ለልማቱም ለምርምሩም የሚሆን ገንዘብ ማግኘት የምችል ነው። ለማስተዋወቅም የሚሆን ገንዘብ ማግኘት የምችል ነው። እና በደንብ ታስቡበት። ተግባራዊ ከተደረገ የዚህ አይነት ገንዘብ ማሰባሰብ ሂደት ለቡና ችግር አይሆንም ብዬ ገምታለሁ። ግን አሁን በምርምሩም በምኑም ውስን በጀት ነው ያለው። መንግስት በየጊዜው ከሚሰጠው በጀት ነው የምርምር ተቋማት ያሉት። ሌሎች ደግሞ እንደኛ አይነት ንዩ ያው ከተለያየ ቦታ ፕሮፖዛሎች አዘጋጅተን በየቦታው ገንዘብ ማሰባሰብ ይጠበቅብናል። እና ያን ሁሉ የፖሊሲ ጉዳይ ነው እንጂ ተግባራዊ ማድረግ ይቻላል። ቅድም እንዳልኳ ተሰልሞና ቡና ራሱን በደንብ መሻል የሚችል አይነት ሮክ ነው። ለመሆኑ ያውቃሉ መንግስት የሚመድበው በጀት ለዚህ ለቡና ማስተዋወቂያና ማስፋፊያ ጉዳይ መረጃውን ለማሰራጨት ጉዳይ የሚውለው በጀት በትክክል አላቀምበትክል እሺ እሺ። ባለስልጣናቱን እስቲ አነጋግሬ ይሄንን ይዤ መለሳለሁኝ። እንግዲህ ዶክተር ታደሰ ወልደ ማርያም መታደል ይመስለኛል ለኢትዮጵያም ለዓለምም እንደዚህ ትልቅ ሀብት በሆነ ጉዳይ ላይ ህይወትን ማሳለፍ፣ ብዙ መስራት፣ መመራመር፣ መሰጠት ይመስለኛል። እና በዚህ በኩል እንኳን ደስ ያለት ኮንግራሌሽንስ ለማለት እወዳለሁኝ ቡና ላይ የሚሰሩና የሚመራመሩ ባለሙያ ሳይንቲስት በመሆነው መቼም የዚህ የተፈጥሮ አካባቢ ጉዳይ የቡና ጉዳይ የደን ጉዳይ ተነግሮ አያልቅም። ምርምሩም እንደዚሁም በህይወት ላይ ያለውን ትርጉም እየተመላለስኩኝ ብዙ መረጃዎችን ለህዝብ አደርሳለሁኝ ከእርሶ እየወሰድኩኝ። ዶክተር ታደሰ ወልደ ማርያም ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁኝ። በአድማጮቻችን ስም እኔም በጣም አመሰግናለሁ። ወደማ እግዜር ይስጥልኝ። ዝግጅታችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ሰሎሞን አባተ ነኝ። ለምሽቱ እያስተናገድኳቸው ያለሁት ወደ ተከታዩ ዝግጅታችን እናልፋለን። ብርቅ ሰዎቻችን ባለፈው ሳምንት የሲሊኮን ቫሊን ታሪክና ወጣ ገባውን ለማየት እዚያ ያሉ አፍሪካውያን ቴክኖሎጂስቶችና ሥራ ፈጣሪዎችን ለማግኘትና ለማነጋገር ወደ ካሊፎርኒያይቱ ሳንፍራንሲስኮ ሳን ፍራንሲስኮ ሄጄ ነበር። በጣም ብዙ ሰው አገኘሁ። የሚጥሩ፣ የሚፈጥሩ፣ የሚመሩ፣ የሚበሩ፣ የሚገጥሙ የሚሞዝቁ የሚያዜሙ ብዙ ቦታዎችንም አየሁ። ድንቅ ድንቅ የተባሉ ገነት በምድር የመሳሰሉ ኤድኖች ኢትዮጵያውያንና የሌሎችም ሀገሮች ተወላጆች የሆኑ የኮምፒውተር ሳይንስና የቴክኖሎጂውን አንቀሳቃሾች ወጣቶችና ነባርም ጀማሪና በስኬቶቻቸው አንቱ የተባሉትን ብዙዎችን አነጋገርኩ። መቼም ካሊፎርኒያ ቁጥሩ የበዛ ትውልደ ኢትዮጵያ የሚገኝባት ነችና፣ እግረ መንገዴንም ከጉዞዬ ዓላማ ወጣ እያልሁ እየተዘዋወርኩኝ የየአካባቢውን ማኅበረሰቦች አባላት ስመለከት ሳነጋግር ነበር። ወደ ሳንሆዜ ጎራብዬ የከተማይቱ ኢትዮጵያውያን ዘመድ አዝማድ ሳይኖረው ኖሮ ያለፈና እንደ ዘመድ ቀብረው በማኅበረሰባቸው ጽሕፈት ቤት ውስጥ ሐዘን ተቀምጠው ስለ ሕይወት፣ ስለ መተሳሰብ ስለ መሰባሰባቸውና ስለ መተጋገዛቸው አስፈላጊነት ሲመክሩ ደርሼ ውይይታቸውን አዳምጫለሁ። መሪዎቻቸውን አነጋግሬአለሁ። ወደ ኦክላንድ ጎራ ብዬ የዘጠና ሰባት ዓመት የዕድሜ ባለጠጋ የሆኑ ከኢትዮጵያ አየር ኃይል የመጀመሪያ አካዴቶች አንዱን ጄት ከስዊድን ድረስ አብርረው ኢትዮጵያ ያደረሱ፣ ቀዳማዊ ኃይለ ሥላሴን ያበረሩ በደርግ ዘመን ጥፋቴን ሳላውቀው በሚሉት ታስረው የተንገላቱ፣ አዲስ አበባ ላይ የከፈቱት መስቀል ፍላወር ሆቴል የተወረሰባቸው፣ ከእስር ሲወጡም በበረታ ችግር የማቀቁ፣ ወደ ዩናይትድ ስቴትስ ለሕክምና ተጉዘው እዚያው ኦክላንድ የሚኖሩትን፣ ዛሬም ባለሙሉ ለዛና የጠራ አእምሮ ባለቤቱን ኮሎኔል ጋዲሳ ጉማን አግኝቼ አነጋግሬ ያለሁ ወደ ሶኖማ ቫሊ ሳንታሮዛ ሄጄ አማርኛ የኮምፒውተር ቋንቋ እንዲሆን የመጀመሪያውን መሠረት የጣሉትን ኢትዮፒክ ፊደላቱ በዩኒኮድ እንዲሰፍሩ ያደረጉትን ጉግልን አማርኛ እያስተማሩና ዛሬም ለብዙ ለብዙ የኮምፒውተር ላይ ትርጉምና ሌሎችም ክንዋኔዎች ቁልፍ ሥራዎችን እያከናወኑ ያሉትን ለልብ ቧንቧ መታወክ መፍትሄ የሰጠ በሕክምናው ጥበብ ውስጥ ታላቅ ለውጥ ያስገኘ የአካል መለወጫ የነደፉና ለውጤት ያበቁትን በኮልማን ምርምርና ምክር ተቋም ከፍተኛ አማካሪ በሳንታ ሮዛ መለስተኛ ኮሌጅ መምህር በሜድትሮኒክ የልብና የደም ቧንቧዎች ምርምር ተቋም ዋና የምርምርና ልማት ኢንጂነር ሆነው እያገለገሉ ያሉትንና በሌሎችም በርካታ ሥራዎች ላይ የተሰማሩትን ሙዚቃና ግጥም ሳይቀሩ ዘርፈ ብዙውን ባለሙያ ኢንጂነር ፍስሐ አጥላውን አግኝቻለሁ። እጅግ ወደ ተዋበው ወደ ናፓ ቫሊ ሄጄ በሸለቆው አናት አንጉኝ ቀበሌ ላይ ያሉትን ገጣሚውን፣ ሙዚቀኛውን፣ የታሪክ ምሁሩን፣ ደራሲውን፣ የቤተ መጻሕፍት ባለሙያውን፣ የትምህርቱን ሰው ፕሮፌሰር አዱኛው ወርቁንና ታሪካቸው እጅግ ድንቅ የሆነውን ባለቤታቸውን ሲስተር ዘውዲቱ ይመርን በቤታቸው አግኝቻ አነጋግሬ ያለሁ። እጅግ የሞቀና ለልብ የቀረበ ቤተሰባዊ መስተንግዶ አደረጉልኝ። በታሪክ በሥነ ትምህርት በላይብራሪ ሳይንስ ባለ ሦስት ማስተርስ ዲግሪው ከሳውዝ ዌስተርን አድቬንቲስት ዩኒቨርሲቲ ባለክብር ዶክትሬቱ ባለፈው ዓመት በጡረታ እስከተገለሉ የፓሲፊክ ዩኒየን ኮሌጅ ቤተ መጻሕፍት ዳይሬክተር ሆነው ያገለገሉት የጥንቱ እረኛ የዛሬው ፕሮፌሰር አዱኛው ወርቁ በጨቅላ ዕድሜያቸው ታጭተው ቢዳሩም አሻፈረኝ ብለው ትምህርት ፍለጋ በለጋ ወጣትነታቸው ቤታቸውንና መንደራቸውን ጥለው የወጡትና የዛሬ የተመዘገቡ ነርስ ሲስተር ዘውዲቱ ይመር በረጅሙ የሕይወት ጎዳና ላይ ብዙ ብዙ ብዙ አጫውተውኛል። ከላይ የዘረዘርኩላችሁንም ለዛሬ ዘርዝሬ ያልጠራኋቸው የቶሎ ፉድስና የሌሎችም ብዙ ሥራዎች ባለቤት የሲሊከን ቫሊ ቆይታዬ ቁልፍ ሰውና መሪ ኢንጂነር ተሻገር ተስፋዬ ወጣቶቹ የቪዲቼር ፈጣሪ ኬብሮን ደጀኔ፣ የሊንክድኢን ኢንጂነሪንግ ማኔጀሩ ከአሪፍ ሶፍት አሪፍ ዘፈን አሪፍ ኳስና አሪፍ ላይፍ ፈጣሪዎች አንዱ በፍቃዱ አየነው፣ ሰሪዎቹ እንደሚሉት ከኢትዮጵያው ዊኪፔዲያ አቻ ሰዋሰው ዶት ኮም ፈጣሪና መሪዎች አንዱ የሆነው መሠረት በፍቃዱ፣ ሌሎችም ዛሬ ያላነሳኋቸው ሁሉም በየተራ የራዲዮ ፕሮግራሞች እንግዶች፣ ትምህርትና መረጃ ሰጪ እንዲሁም መንፈስ አዳሾች ይሆናሉ። በቪኦኤ ቲቪ እና በዌብሳይታችን በፌስቡክ ገጾቻችን ላይም በገጽ ታገኟቸዋላችሁ። ለዛሬ ከጀርባዬ ዋሽንቱን በሚጥም ሁኔታ እያንቆረቆሩ ወዳሉት ወደ ፕሮፌሰር አዱኛ ወርቁ መለስ ስልበልና ጥቂት እንጨዋወት። ዛሬ የምንወያየው በቀጥታም ሆነ በተዘዋዋሪ ስለ ሀገር ጉዳይ፣ ስለ ባህል ጉዳይ ነው እና ከእነሱ አንዷን ልጫወት ሙዚቃ የተማርኩት እንዲሁ ዝም ብሎ በድምጽ ነው እጃችን እያጨበጨብን ከበሮ አለ በገጠሩ ሁሉ ከበሮ አለ ከበሮ እየመታን ከልጅነታችን ጀምረን በዚያ ነው ያደግ ነው በጥምቀቱ በሰርጉ በአመት ባሉ በገናው በፋሲካው እና ከዚያ በረኝነት ጊዜ ዋሽንት ተማር ዋሽንት ያስተማረኝ አባት የታላቅ ወንድሙ ልጅ ነው ረዳ እያሌው የሚባል በጣም እንዴት አይነት አሁን ዘመናዊ ጊዜ ደርሶ ቢሆን በሬዲዮ በቴሌቪዥን ሊጫወት የሚችል እና በረኝነት ጊዜ ነው ዋሽንት የተማርኩት። የፕሮፌሰር አዱኛ ወርቁ የሙዚቃ ሙያ ዋሽንት ላይ ብቻ አያበቃም። ክራሩን ሲነዝሩት አይነተኛ ስራቸው እርሱ የሆነ ነው የሚመስል። ቅድም ከእድሜ አኳያ አሁን የምጫወታቸው ነገሮች ስለ ሀገር ጉዳይ፣ ስለ ሁኔታዎች ጉዳይ ነው ብዬህ ነበር። አሁን ግን ሚስት ለማግባት እዚህ ሀገር ሁኜ ሚስት እድሜ እየገፋ ስለሄደ በነገራችን ላይ ወላጆች በ14 አመት ለ7 አመት ልጅ አጭተውኝ ነበር እና እዚህ ሀገር ሁኜ ሚስት ፍለጋ ስራወጥ፣ ፍቅር ሞኝ ነው ከማንም ይይዛል። የውጭ ሀገር ሰው ላግባ፣ የሀገሬን ሰው ላግባ እያልኩ ስሟገጥ የሀገሬን ልጅ ነው ማግባት የምፈልገው ወደሚል ውሳኔ ስመጣ ትዳር ከሀገር ልጅ ጋር የሚል አንድ ግጥም ጻፍኩኝ፣ እና ያን ግጥም ነው አሁን በዜማ ቀንጨባር ማሰማ ሰላሳ ሶስት እና ከመከም የሚል በባቲ ቅኝት አንድ ዜማ አለ። በዚያ ዜማ ነው የምጫወተው። ራይሽ ወገን አት ለይ ከጎኔ ወገንአት ለይ ከጎኔ ከመከም ከደም ግዛት በላይ ከመከም ከቁንጅናሽ ሌላ ከመከም ካካልሽ ካቋምሽ ከመከም ይልቅ የሚጎላ ከመከም ሁሉ ጠባይሽ ነው። ከመከም ሁሉ የሚያደንቀው ከመከም መልካም ጠባይሽ ነው። ከመከም ሁሉ የሚያደንቀው ከመከም እንኳን ያየሽና ከመከም ያላየሽ የሚያውቀው ከመከም እንኳን ያየሽና ከመከም ያላየሽ የሚያውቀው ወገኔ አትለይ ከቦኔ። ክራር የተማርኩት መቀሌ ነው። ለስድስት ወር ለስራ ጉዳይ ሄጄ አጋጣሚ ሆኖ ጎረቤቴ ክራር ተጫዋች ነበር እና እየሄድኩ እያየሁ እየሰማሁ በኋላ አንዳንድ ብር እየከፈልኩ ቅኝቱን አስተማረ። ይሄ ቅኝት ትዝታ ይባላል፣ ይሄ አንቺ ሆዬ ነው፣ ይሄ ባቲ ነው፣ ይሄ አምባሰል ነው ብሎ አራቱን ቅኝት አስተማረኝ። መቅጃ ነበረኝ ያን ጊዜ። እንግዲህ የአርባ ስድስት የአርባ ሰባት ዓመት ታሪክ ነው የማወራው ቀዳሁት ቅኝቱን እየቃኘ ትንሽ ትንሽ እየተጫወተ ቀዳሁት። ከዚያ በኋላ በጥረት በግል ጥረት ትምህርት ቤት አልገባም ን አላ መሰንቆስ ቢሆን ለአዱኛው ወርቁ ምን ገዶት እባክህ አምላኬ የምለምንህ፣ እባክህ ፈጣሪ የምለምንህ አገር የሳልገባ አሉ ታደራህም ማሲንቆ የተማርኩት እዚህ ሀገር ነው። እዚህ ሀገር ነው የተማርኩት። ያስተማረኝ ደግሞ ሊቀመኳስ ይርጋዱ ባለ ነው፣ ነፍሱን ይማርና። ብዙ አባብዬ ብዙ ከፍዬ ነው እዚህ ቤት አምጥቼ እዚች ቤት ያምጥቼ ለአስር ቀን ከጠዋት እስከ ማታ ተጠምደን፣ ወይ ዛሀታል ዛሀያይ እንደሱ አደለም እያለ ነው ያስተማረኝ። አራቱን ቅኝት ነው እሱም ያስተማረኝ። እሱንም ቀዳሁት፣ በቪዲዮ ቀዳሁት። አምስት መቶ ዶላር ከፍ ነው አንድ ያተመተመ አኮርዲዮን ነበረኝ፣ እሱን ሰጠሁት። እንዲሁ ደስ ይበል ልጅ አኮርዲዮን ይጫወታል ስላለኝ ሰጠሁት። እሱ እንዲያው ሞካክር ነበር ምን ያልሞከርኩት። እና እንደዚህ ነው የተማርኩት። ከዚያ በኋላ ለሰርግ አንድ ሰው አምጥቶት እዚህ ሳንሆዝ የሚባል ከተማ እዚያ ነው የተገናኘ፣ ለመጀመሪያ ጊዜ እዚያ ነው የተገናኘ ስሰማው ነው የኖርኩት። በጣም መወደው የኪነት ሰው ነበር። ማደንቀው፣ መወደው እና ሳገኘው በጣም ደስ አለኝ። እንደዚህ አባብዬም ከፍዬም አመጣው። ከእሱ በኋላ ደግሞ ሻምበል በላይነህን ደግሞ እንደዚህ ለምኝ አመጣ ከቤቴ። አስተማሪ አንዱ አስተማሪ ከአንዱ ይለያል። አንዱ ይሻላል እና እንዴታ እንዴታ እንዴታ የተዋጣላቸው ደግሞ ሁለቱንም በጣም ነው መወዳቸው ማከብራቸው እና እሱም ደግሞ አሳየኝ። እንደዚሁ ግራኛ ነው ጃጣጣሉ ከይርጋ ትንሽ ለየት ይላል እና እሱም አስተማረኝ እንደዚያ። በኋላ የግል ነው ይህም ቤት ስንት ሳ ደነቁረው ነው የኖርኩት። ባለቤት ኧረ አይበቃህም እንደምተኛ እንጂ ትላለች እና ይሄ የኪነት ነገር ይገርምሃል። ልክፍት ነው አለች አለምፀሐይ ወዳጆ የኪነት ስሜት ልክፍት ነው ትላለች። ውነት ማስረጅ ልክፍት የሙዚቃ ስሜት ከልጅነት የጀምሮ ነው። ከቤተሰብ የመጣ ዘር ከልጓሚ ስባ አሊባል የለ የእናት አባት በጣም ተጫዋች፣ ግጥም ገጣሚ፣ ከመቅጽበት መቅጽበት ግጥም መግጠም የሚችል የአባት የእናት እንደዚሁ በጣም ግጥም ገጣሚ የአባት የታላቅ ወንድም እንደዚሁ እና ከቤት አለ እንዲህ አይነት ስሜት ከቤት አለ። ከዚያ በኋላ እንግዲህ የግል ስሜትና የልምምድ የስራ ጥረት ጉዳይ። ፕሮፌሰር አዱኛ ወርቁ በሕይወታቸው ጉዞ፣ በስኬቶቻቸው በትዳራቸውና በልጆቻቸው ደስተኛ ሆነው እየኖሩ ያሉ፣ በተወለዱባት መንደር ትምህርት ቤት ያሰሩ፣ ንጹሕ ውሃ በቅርብ እንዲኖር ያደረጉ፣ ሴቶች ልጆች በትምህርትና በባህል እንዲበለጽጉ የወር አበባ መምጣትና መሄድ ትምህርታቸውን ያዝ ለቀቅ እያደረጉ ከወንድ እኩዮቻቸው እኩል እንዳይቆሙ እንቅፋት እንዳይሆንባቸው መላ የመቱ የተያያዙ አጓጉል ኋላቀርና ብልሹ አስተሳሰቦችና ልማዶች ሴት ልጆችን ከእንግዲህ እንዳያሸማቅቁና እንዳያሰናክሉ በዚያች መንደራቸውና አልፎን በብዙ ቦታ የአስተሳሰብና የአኗኗር ለውጥ እንዲፈጠር ያደረጉ አሜሪካ የተወለዱና ያደጉ ልጆቻቸው በኢትዮጵያ ፍቅር እንዲካኑ የሚጥሩ በዚህም ስለ ኢትዮጵያ በእንግሊዝኛ የሚገጥምና በአንድ ፈጥሮ የሚዘምር ልጅ አላቸው። ናቸው። ወደፊት ዘርዘር ያለ ታሪክ አመጣላችኋለሁ። እናም ፕሮፌሰር አዱኛው ለሙሉ ቀን ከዘለቀው ቆይታችንና ጨዋታችን በኋላ አየህ አሉኝ፣ አልኳቸው። ብሞት አይቆጨኝም አሉኝ፣ ብሞት አይቆጨኝም። ከሠራሁት ሁሉ እኔ በሕይወቴ በጣም ደስ የሚለኝ ከልቤ ካንጀቴ አቅሜን እንደፈቀደ ወገኔን መርዳቴ፣ ነገን የሚረከብ ትውልድ መተካቴ፣ ይህ ነው የሚያረካኝ እስከ ለተሞቴ፣ ይህ ነው የማረሳው እስከ ለተሞቴ። የተመኘሁትን መሥራት በመቻሌ ስመኝ የኖርኩትን መሥራት በመቻሌ፣ አይመታደሌ አይመታደሌ፣ የተመኙት ሲገኝ ያሰቡት ሲሳካ፣ ይህ ደስታ ማለት እንደዚህ ነው ለካ ለህልውናዬ እርካታ የሰጠ የለም በዚህ ዓለም ከዚህ የበለጠ ምኞት ፍላጎቴ የልቤ ከሞላ ምኞት ፍላጎቴ አጃዬ ከሞላ ብሞት አይቆጨኝም ከእንግዲህ በኋላ። የሕይወት ትርጉሙ የሕይወት ምስጢሩ ለራስ ብቻ ሳይሆን ለወገን መኖሩ መሆኑን በፍጹም አትጠራጠሩ። ያልተማረ ሲማር ያጣ ሰው ሲያልፍለት ኑሮ ተሻሽሎ ተለውጦ ማየት ምን ነው ያረካ ምን ነው ያስደስት እንደምንም ብሎ ላይ ወጥቶ ታች ወርዶ ላይ ወጥቶ እንስሳም ይኖራል ጨጓራውን ሞልቶ ሰውን የሚለየው ከእንስሳዎች ተራ መተባበሩ ነው ከወገኑ ጋራ መተዛዘኑ ነው ከወገኑ ጋራ መረዳዳቱ ነው ከወገኑ ጋር ስለዚህ ወገኔ ስማኝ በጽሞና እድገት የሚገኝ ሰላም የሚገኝ በህብረት ነውና እጅ ለእጅ ተያይዘን በአንድ ላይ እንጓዝ በሕይወት ጎዳና። እንግዲህ ለዛሬ በዚህ ልሰናበት። ከሰሞኑም በመጪ ዝግጅቶችም ከሌሎች ታሪኮች ጋር ጠብቁኝ። እስከ ማጠቃለያው ከፕሮፌሰር አዱኛው ጋር ተዋቸው።

ለማጠቃለያዎቹ ሄኖክ ሰማ እግዜር ነኝ። የኬንያው የተቃዋሚ ፕሬዚዳንታዊ እጩ ተወዳዳሪ ራይላ ኦዲንጋ ፓርቲያቸው ስልጣን የመጋራት ፍላጎት እንደሌለው አስታወቁ። የኬንያ ጠቅላይ ፍርድ ቤት በያዝን ወር መግቢያ የተካሄደውን የሀገሪቱን ፕሬዚዳንታዊ ምርጫ እክል የበዛበት ነው ሲል ውድቅ ማድረጉ ይታወሳል። ምርጫውን ማሸነፋቸው ታውጆ የነበረው በስልጣን ላይ የሚገኙት ፕሬዚዳንት ኡሁሩ ኬንያታም የሚመሩት ጁብሊ ፓርቲ ስልጣን የመጋራት ስምምነት ፍላጎት እንደሌለው ገልጿል። ዝናብ አዘል አውሎ ንፋስ ክፉኛ የመታት ደቡባዊ የአሜሪካ የቴክሳስ ግዛት ሂውስተን ከተማ አካባቢ ለማህበረሰቡ አደገኛ የሆኑ የኢንዱስትሪ ኬሚካሎች የሚገኙባቸው አስራ ሶስት ቦታዎች በጎርፍ መጥለቅለቃቸውን የዩናይትድ ስቴትስ የአካባቢ ጥበቃ ባለሥልጣን ኢፒ አስታወቀ። ሀሪኬን ሃርቢ በሚል ስም የሚጠራው ሎ ንፋስ በሂውስተን ከተማ ያደረሰው ጉዳት ወደ 180 ቢሊዮን ዶላርስ ሊጠጋ እንደሚችል የግዛቱ አስተዳዳሪ ገልጸዋል። የምሽቱ ዜናዎች እነዚሁ ናቸው። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦችና በቴክኒክ መሐንዲሶቹ ስንሰናበታችኋል፣ ሶሎሞን አባተልኝ ከእኛ ጋር ስላመሻችሁ አመሰግናለሁ። ሰላም፣ በደህና ደሩ። This program has come to you from the Voice of America, Washington.